The Voice of America. የኬንያ ጠቅላይ ፍርድ ቤት ሰብሳቢ ዳኛ የሀገሪቱ ፓርላማ እንዲበተን ለፕሬዝደንት ኡሁሩ ኬንያታ ምክረ ሀሳብ ማቅረባቸው ትክክል አይደለም ሲሉ የምክር ቤቱ አፈ ጉባኤ ነቀፌታ ሰንዝረዋል። አፈ ጉባኤው ጀስቲን ሙቱሪ ምክረ ሀሳቡ ይህም ህገ መንግስታዊና ሀገሪቱንም ለችግር የሚዳርጋት ነው ሲሉ አሳስበዋል። ከናይሮቢ ገልሞ ዳዊት ተከታዩን አጠናቅረዋል። የስቲን ሙቱሪ የኬንያ ጠቅላይ አቃቢ ግዳኛ ዴቪድ ማራጋ ፓርላማው እንዲበተን ለፕሬዝደንት ኬንያታ ያቀረቡት ሀሳብ ትክክል አይደለም ብለዋል። ማራጋ የአገሩ ፓርላማ በ2010 በስራ ላይ የዋለው የኬንያ ህገ መንግስት አንቀጽ ሰባት የሚያስቀምጠውን ድንጋጌ በተግባር አላስፈጸመም በሚል ክስ ነው ኬንያታ ፓርላማውን በ21 ቀናት ውስጥ እንዲበትኑ ምክር ሀሳብ ያቀረቡት። ሚስተር ሙቱሪ ለጋዜጠኞች ሲናገሩ ሀሳቡ ሚዛናዊነት ይጎለዋል ብለዋል። ክቡር ጠቅላይ አቃቤ ግዳኛ ለፕሬዝደንቱ የሰጡት ምክር ሀሳብ ቀናነት የጎደለው ያልበሰለ የሀገሪቷን ህገ መንግስት የሚጻረርና ሀገሪቷንም ወደ ቀውስ የሚከት ነው። ስለዚህ የፓርላማ ኮሚቴው ጠቅላይ አቃቤ ግዳኛ የችግሩን መነሻ እያወቁ ለፕሬዝዳንቱ እንዲህ አይነት ምክረ ሐሳብ በመስጠታቸው አዝነዋል። በተጨማሪም ጠቅላይ አቃቤ ግዳኛው በዚህ ጉዳይ ላይ ሁለት አቤቱታዎች የክስ መዝገብ ተከፍቶባቸው በኬንያ ጠቅላይ ፍርድ ቤት በመታየት ላይ እያሉ እንዲህ አይነት ምክር መስጠታቸው ብስለት የጎደለው ነው ብለን እንወስደዋለን ብለዋል አፈ ጉባኤው። ሚስተር ሙቱሪ ዳኛው ማራጋ ለፕሬዝዳንት ኬንያታ ያስተላለፉት ምክር ሀሳብ የኬንያ ህገ መንግስት በሚያስቀምጠው መሰረት ሁለት ሶስተኛው የህዝብ ተወካዮች አባላት የጾታ እኩልነት መሰረት ያደረገ መሆን ይገባዋል የሚለውን አንቀጽ 27ን በመጥቀስ ነው። ማረጋ ህገ መንግስቱ ከረቀቀና ስራ ላይ ከዋለ ወደ የፓርላማ ኮሚሽኑ አንቀሱ በስራ ላይ እንዲውል ቢጠየቅም እንቢቱታን አሳይቷል። ስለዚህ የኬንያ ፕሬዝዳንት በሶስት ሳምንታት ውስጥ ፓርላማውን እንዲበትን ነው አቅጣጫ ያስቀምጡት። የኬንያ የህግ ባለሙያዎች ማህበር ፕሬዝዳንት ኔልሰን ሀቪ የጠቅላይ አቃቢ ሕግ ዳኛ ያስተላለፉት ምክረ ሐሳብ ትክክል ነው ባይ ነው። ትላንት ኬቴን ከተባለው የኬንያ ቴሌቪዥን ጣቢያ ጋር ባደረገው ቃለ ምጥይቅ ምስተር አቢ ፓርላማው የተቀመጠውን ህግ አለመተግበሩ ተጠያቂ አድርገዋል ብለዋል። ፕሬዚዳንት ኬንያታ ፓርላማውን ለመበተን ፍቃደኛ ካልሆኑ ሀገሪቷን ምን ጠብቃታ ለሚለውም ፓርላማው የሚያወጣቸው ህግጋት ተፈጻሚነትና ተቀባይነት ያጣሉ፣ በፓርላማው የሚሰየሙ ማናቸውም የመንግስት ኃላፊዎች ሹመታቸው ይሻራል፣ የሀገሩ ገንዘብ ሚኒስቴር ለፓርላማ አባላቱ ደሞዝ ለመክፈል ተገዳጅ አይሆንም ሲል መልሷል ምስተር አቢ። ፕሬዝዳንት ኬንያታ ግን ስለቀረበላቸው ምክር ሀሳብ እስካሁን የሰጡት መልስ የለም። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ